ምስራቅ ወለጋ ዞን ስሬ ወረዳ ነዋሪዎች የኢትዮጵያ መንግስት በአሸባሪነት በፈረጀውና እራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች የሚደርስባቸው ጥቃት መጨመሩን፣ ሰዎች መገደላቸውን፣ ንብረት መውደሙንና የተፈናቀሉ ሰዎችም ችግር ላይ መሆናቸውን ገለጹ። በተያያዘ ዜና ከሆሩ ጉድሩ ወለጋ አምሩ ወረዳ ሀረር ጃርሶ በሚባል ስፍራ ባለፈው ጥር ወር መጨረሻ ላይ ከህብረተሰቡ መካከል የጦር መሳሪያ የታጠቁ የአማራ ተወላ ወላጆች ስምንት ሰዎችን ገድለውብናል ንብረታችንንም አቃጥለውብናል ሲሉ ለአሜሪካ ድምጽ ገልጸዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች ብሄር ተወላጆች ላይ ጥቃት በመፈጸም የግጭቱን የብሄር መልክ ማስያዝ ይፈልጋሉ ሲሉ ምላሽ ሰጥተውናል። ጉዳዩን የተከታተለው ናኮር መልካ ተከታዩ ልኳል። በምስራቅ ወለጋ ዞን ስቡ ስሬ ወረዳ ወሊገልቴ ቀበሌ ረቡዕ የካቲት ሀያ ሶስት ሁለት ሺ አስራ አራት ዓመተ ምህረት ሁለት ሰዎች መንግስት ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ጦር በሚሉ ታጣቂዎች መገደላቸውን ነዋሪዎች ተናግረዋል። አቶ መሰለ ኃይሉ የተባሉ ግለሰብ ስለዚህ ሁኔታ ሲያብራሩ ወሊገልቴ ይባላል የሆነ ሸኔ ይባላሉ። ተነጥሎ ትሄድ ያሁን ትናንት ወዲያ ሁለት ሰዎች ሞቱ። የኛው ጎረቤቶች ማለት ነው፣ ገደሏቸው እዛ። አቶ መሰለ ከዚህ ቀደምም ጥራይ አምስት በሸማቂ ቡድኑ ከተገደሉ ሰዎች መካከል ዘመዶቻቸው እንደሚገኙ ተናግረዋል። በእርግጫ በዱላ እየመቱ ሰብስበው በማሳሪያ እያስፈራሩ ቤት ውስጥ ከተቱን፣ በቤት ውስጥ ተከተቱን። ወዲያ ሳለቀቁብና ሀያ አራት ካሁኑ ደግሞ አምስት ሰዓት ነው። አሁንም ሀያ አምስት ቀን ነው። በቃ አስራ ሁለት ሰው እዛው ቀረ። እንዳለው ወገናችን እዛው ቀረ። እኛንም ተሳት እየተሯሯን ወጣን። ተሳት ውስጥ ማለት የእኔ ወንድም ልጅ የሁለት አጎቴ አንድ ነው ልጄ ወጥቶልኛ። ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በዚህ ወቅት የተገደሉ ሰዎች ቁጥር ከሀያ እንደሚበልጥ ገልጸዋል። ያው መነሻ የሆነው ሸኔት ይባላል። በፊት አይዟችሁ ምንድነው? እንዲነው እንዲነው እያሉ እየመከሩ ነ በኋላ ቤት እየተነሱ ሰው መገብገብ፣ መቀጥቀጥ እየዞሩ በዚህ በየቤት ማለት ነው። ከዛም በኋላ እንደና ሰው ሊሰረቱ ሲወጣ መጣ ከሰለት ከብት መሸጥም አችልም ህል መሸጥም አችልም ራሱ መውጣ እያሉ ማሳደድ ያዙ ውጭ መጨረሻ ላይ ደግሞ ያው ሳያታሰብ አንድ ቀን ወደ ኦሊዘን ሲቀበሌ ጎልባ የምትባል ልዩ ቦታ ማለት ጎልባ፣ ሳያታሰብ አንድ ቀን ወደ በዚህ ምክንያት እርሳቸውና ከሰላሳ በላይ የሚሆኑ ሰዎች ስሬ ወደሚባለው የወረዳው ከተማ ገብተው ቤት ተከራይተውና በመስጅድና ቤተ ክርስቲያን ውስጥ ተጠልለው የኖሩ መሆናቸውን ገልጸው ጎልባ ከተባለው ስፍራ የተፈናቀሉ የአማራ ተወላጆች ቁጥር የበዛ መሆኑን ተናግረዋል። ምንም ነገር የለም። ከኪሳችን ያገኘነውን ነውን። ከዛ ውጭ አጣነውን። ያው እየለመንን ከህዝብ ላይ ነው። በቀደም አስተዳደር ስፍራ አካል ነበረ። ያው ለምነን ያገኘው ነገር ካሁን ምሰጠው ለምነን ያገኘው ነገር ምንም የለም ወደ መቶ የሰጠን። በዚህ ዙሪያ ከዞኑ ጸጥታና አስተዳደር እንዲሁም ከፖሊስ ጽፈት ቤት መረጃ ለማግኘት ያደረግነው ጥረት አልተሳካም። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊም ሆኑ የወረዳው አስተዳዳሪ በጉዳዩ ዙሪያ በስልክ ምላሽ ለመስጠት ፈቃደኛ ባለመሆናቸው ያደረግነው ጥረት አልተሳካም። በሌላ ዜና ከሆሮ ጉድሩ ወለጋ አሙር ወረዳ ሀረር ጃርሶ በሚባል ስፍራ በባለፈው ጥር ወር መጨረሻ ላይ የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች ምክንያት ከመኖሪያ ቀያቸው መፈናቀላቸውንና በአሁኑ ሰዓትም በችግር ላይ መሆናቸውን ገልጸዋል። ከአሙሩ ሀረር ጃርሶ ተፈናቅለው ኦቦራና አገምሳ በተባሉ የወረዳው ከተሞች ውስጥ የሚገኙት ተፈናቃዮች ቁጥር ከሁለት ሺህ እንደሚበልጥም ገልጸዋል። የመጣሁት ከሀረር ሲሆን አሁን በአሙሩ ወረዳ ሀረር ጃርሶ ቀበሌ ነዋሪ ነኝ። አምስት ቤተሰብን አስተዳድራለሁ። የአማርኛ ተናጋሪ የሆኑ ሰዎች መጥተው ከወፍጮ ቤቴ ወደ ውጭ አስወጥተውኝ ወፍጮ ላይ ፍራሽ አስቀምጠው አቃጠሉት ከቤት ውስጥ አውጥተው ሞተሬንም አቃጠሉብኝ። ምክንያቱን አላውቅም። ይህንን ያደረጉት ግን በጉርብትና አብረውን ይኖሩ ከነበሩ ሰዎች መካከል ነው። ለምን ይህን ማድረግ እንደፈለጉም አላወቅኩም። በዚያው ቀን እናቴ፣ እህቴና ነፍሰ ጡር የነበረች ሌላ ሴትም ቤት ውስጥ ተቃጥለው ሕይወታቸው አልፏል። ከዚህ በፊት በሌላ ቦታ የሚኖሩ አማርኛ ተናጋሪዎች ኦነግ ሸኔ ከሚባሉ ታጣቂዎች ጋር ሲጋጩ የነበረ ቢሆንም በአካባቢያችን ግን እንዲህ አይነት ችግር ተፈጥሮ አያውቅም። በሰላም ነው አብረን ስንኖር የነበረው። እንዲያውም አንድ የመቃብር መካል ላይ የሞቱብንን በጋራ ስንቀብር ነው የኖር ነው አሁን ከአረር ጃርሶ የተፈናቀል ነው ከሁለት ሺህ እንበልጣለን በአባወራ ደግሞ ከአምስት መቶ በላይ ነን ነው ያሉት። ከግለሰቡ ጋር ከተፈናቀሉ ሰዎች መካከል አንዲት ወይዘሮ በአሁኑ ጊዜ በኦቡራ ከተማ ውስጥ ከልጆቻቸው ጋር ከሰዎች እየለመኑ በሚያገኙት እርዳታ እየኖሩ እንደሚገኙ ተናግረዋል። ማልቤለኑቲ ገማገመን አድኳስንኑቲ በነሜቱ ልቡ ምኸኝ አምባኔ ታክሲ ስከፈትብን ነው ነፍሳችንን ለማትረፍ የወጣ ነው ህይወቱ ያለፈም አለ። አሁን እንግዲህ በልመና እየኖርን ነው። በእጁ ገንዘብ የነበረውም የለም። ለምነን ነው የምንበላው። ልብስም የለንም። ከብርድ የተነሳ ህይወቱ ያለፈ ህፃንም አለው። በእንዲህ አስከፊ ሁኔታ ውስጥ ነው ያለነው፣ ነው ያሉት። የአሙር ወረዳ ፖሊስ ምክትል ኃላፊ ኢንስፔክተር ወልተጂነ ሞምሳ፣ መንግስት ሸኔ በማለት የሚጠራው ታጣቂዎቹ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች በአሙር ውስጥ የሚኖሩ የተለያዩ ብሔር ተወላጆች ላይ ባለፉት ጥቂት ዓመታት ውስጥ ጥቃት ሲፈጸም ቆይቷል ብለዋል። በተለይ ከባለፉት አምስት ወራት ወዲህ በጥቃቱ ሳቢያ የአማራ እና ኦሮሞ ተወላጆች መፈናቀላቸውን ገልጸው መንግስት ሁኔታውን ለማረጋጋት እና እርቅ እንዲፈጠር እየሰራ ነው ብለዋል። ጥቃቱ የበቀል መልክም የነበረው በመሆኑ የታጠቁ የአማራ ተወላጆችን መልሰው የኦሮሞ ተወላጆች ላይ ተመሳሳይ ጥቃት ፈጽመዋል ሲሉ ተከታዩን ማብራሪያ ሰጥተዋል። ሸኔዎች የአማራ ተወላጆችን በመግደል ንብረታቸውን ሲዘርፉና ቤታቸውን ሲያቃጥሉ ነበር። እነርሱ ደግሞ ቤተሰቦቻቸውን ካሸሹ በኋላ ለመበቀል በወሰዱት እርምጃ ተመልሰው የኦሮሞ ተወላጆችን ገለዋል፣ ዘርፈዋል፣ ቤትም አቃጥለዋል። አሁን ግን መንግስት ሽማግሌ በማውጣት እርቅ እንዲፈጸም እና አካባቢው እንዲረጋጋ እየተደረገ ነው። ብለዋል የሆሮ ጉድሮ ወለጋ ዞን የብልጽግና ፓርቲ የፖለቲካ አደረጃጀት ኃላፊ ወይዘሮ ሙሉ ጉልቲ ከአእምሩ የገጠር ቀበሌዎች ተፈናቅለው የነበሩ ሰዎች በመንግስት ድጋፍ ወደ ቀያቸው እየተመለሱ ነው ቢሉም ከነዋሪዎች መካከል ድጋሚ ያነጋገርናቸው ግን አሁንም ምንም መፍትሄ እንዳልተሰጣቸው ተናግረዋል መንግስት ወደ ቀያችሁ ተመለሱና ታርቃችሁ ኑሩ ቢለንም ንብረታችንን በመውደሙና አሁንም ጥቃት ሊፈጸምብን ይችላል በሚል ስጋት ወደ ስፍራው ለመ መመለስ ተቸግረናል ሲሉ ተናግረዋል። ከምስራቅ ወለጋ ስቡስሬ ወረዳና ከወሮ ጉድሩ አሙሮ ወረዳ ውስጥ የተፈናቀሉ በስልክ ያነጋግርናቸው የተፈናቀሉና በችግር ውስጥ እንደሚገኙ የገለጹልን ሰዎች ስለ መፍትሄውም የበኩላቸውን አስተያየት ሰጥተዋል። መፍትሄ የሚገኘው መከላከያ ገብቶ ብሩሽን አድርጎ ያለውን ነገር የሚያስተካክልልን ከሆነ ንብረታችን የምናገኝ ተሆነ ሞትማን ቶ ሰነ ይህን ማቆም የሚችለው መንግስት መጀመሪያ የሰብአዊ ድጋፍ ቢያደርግልን፣ ይህን ድርጊት የሚፈጽሙብንንም በህግ ቁጥጥር ስር ቢያውልና ተጠያቂ ቢያደርጋቸው ነው የምለው ነው ያሉት። በዚህ ዙሪያ የጸጥታና አስተዳደርና ኮሚኒኬሽንስ ቢሮ እንዲሁም ከፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች የብሔር ተወላጆች ላይ ጥቃት በመፈጸም ግጭቱን የብሔር መልክ ማስያዝ ይፈልጋሉ ሲሉ ለቪኦኤ ጠቅለል ጠቅለላ ያለ ምላሽ ሰጥተዋል። አንዳንዴ የብሔር ግጭት መልክ እንዲኖረው ወይም ደግሞ እነኚህ ገዳይ ቡድኖች በተለይ በኦሮሞ ስ የሚንቀሳቀሱት ወገኖች ሌላ ብሔር እያጠቃን ነው የማለት መልክ እንዲይዝ ለማድረግ ካልሆነ በስተቀር በመረጃ የተደገፈ ሌላ አማርኛ ተናጋሪ ታጣቂ ኃይሎች ገባል ከሌላ ችልል የሚባለው ድጋፍ ለማሰባሰብ የታሰባ ነው። ነገር ግን ምንድን ነው በተለያዩ አጋጣሚዎች የሚያስፈጽሙባቸው የብሔር መልክ እንዲይዝ የማድረግ ሙከራ አለ። በዚህ ልክ ደግሞ አጸፋ አጸፋዊ ምላሽ እንወስዳለን ብሎ የሚመጋገቡ አይነት ፕሮፓጋንዳና እርምጃዎች አሉ። ይህንም በተለያዩ ጊዜያት መንግስትም ትኩረት ሰጥቶ መንገድ ለማስያዝ ሙከራ እየተደረገ ነው። ሚኒስትር ዴታው አክለውም መንግስት በሸማቂ ቡድኑ ላይ የህግ የበላይነትን ለማስከበር እርምጃ ይወስዳል ሲሉ ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ